ኮንኮርድ ኃይል ውስጥ ብቻ ሳይሆን በኢትዮጵያ ሲቪል አቪዬሽን የበረራ ደህንነት የአውሮፕላን ጠለፋን ለመከላከል የሚደረግ የተቀነባበረ ሥራ የመሰረቱት ሰው መሆናቸው በመጽሐፋቸው ይተረካል። በጦር ትምህርት ቤቶች በአስተማሪነት አገልግለዋል። ዶክተር ስንታየው፣ ይህ የምናወራው የዛሬ አርባ ዓመት ግድም ነውና በዚያ ዘመን እነኚህ ሥራዎች መሰራታቸውን በእነኝም ሥራዎች በቀዳሚነት የተሳተፉ ሰው መሆናቸውን በመጽሐፉ በስፋት ተተርኳል። ይህም መጽሐፍ ከታሪክ ዘካሪነቱ ባሻገር ለሌሎችም አርአያነታቸውን ማሳያም ጭምር ነው እና የኢትዮጵያ ሲቪል አቪዬሽን ውስጥ የነበረውና በመጽሐፉ የተጠረቀውን እስኪ ደግሞ እሱን ከጦር ወጣ ይላልና በመጠኑ ያካፍሎን። እሺ እንግዲህ መጀመሪያ አባቴ የአንቲ ሃይጃከር የበረራ ደህንነት ቡድን ያቋቋመ ነው። ሰዎች እንደጠየኩት ከብዙ መኮንኖች ተመርጦ ነው ያስራ የተሰጠው። በዛም ሰዎች መርጦ ያንን አቋቁሞ መጀመሪያ እንደውም መጽሐፉ ላይ ታነቡታላችሁ የመጀመሪያውን በረራ እሱና ሌላ ሁለት የእሱ አባሎች ናቸው ያደረጉት። በደንብ እንትኑም ሳይኖራቸው በድፍረት በሀገር ፍቅር ስሜት አይሮፕላኖቹ እንዳይቆሙ አየር መንገዱም ላይ ከባድ ሲሰራ ስለመጣ ጠለፋዎች፣ እገታዎች በርክተው ነበረ። በጣም በርክተው ነበር ነው የሚባለው እና አየር መንገዱ በረራ የማቆም አይነት ነበር። በዛን ጊዜ ነው የተመረጠው ከዛ ተነስተው ነው እንግዲህ በዓለም አቀፍ ደረጃ ተቀባይነት በሌለው ጊዜ እነኚህ ሰዎች መሳሪያ ይዘው ይገባሉ፣ አደገኞች ናቸው እየተባለ በየዓለሙ ጥሩ ተቀባይነት አልነበራቸውም። በአሁኑ ጊዜ እነሱ የሰሩት ስራ በዓለም ደረጃ ይሰራበታል እና ትልቅ አስተዋጽኦ ነው። እንደውም ኮሎኔል ስምረት መድሃኔ የበፊቱ የአየር መንገድ ስራ አስኪያጅ ሲገልጹልኝ፣ ካሳ ለአገሩ ብቻ ሳይሆን ለዓለም ነበረ አስተዋጽኦ ያደረገው እና ይቆጫቸዋል። የሁሉ ተረስቶ በአለም ደረጃ መታወቅ ነበረበት በሀገሩም አልታወቀም ብለው በጣም ተቆጭተው ነው የነገሩኝ። ሌሎችም ሌሎችም ሰዎች እና እና በዛን ጊዜ ሌሎችም ሰዎች እንደነገሩኝ የእኛ አየር መንገድ ከባድ ነገር ሳይደርስበት ሰው ሳይሞት የሚጠልፉትም ሰዎች ከሽፎ ብዙ ነገር ያደረጉት መልካም ዶክተር ስንታየው ጊዜ ቢወስድም ብዙ ድካምን ቢጠይቅ በጊዜ ውስጥ መዳበሩም መጽሐፉም የተሻለ ደረጃ ከፍ ማለቱ አልቀረም ብለው በመጽሐፎ መግቢያ ይናገራሉ። ይሁንና ታዲያ ስለ አባቶ ያለዎትን እውቀት፣ የጥናቶን አስፈላጊነት አጽንኦት ሲሰጡ ካናገሯቸው ሰዎች አንዱ ሻለቃ ዳዊት ወልደ ጊዮርጊስ የቀድሞ የእርዳታ ማስተባበሪያ ኮሚሽነር ለመሆኑ፣ አባትሽን በደም ታውቂዋለሽ ወይም ብለው ጠይቀው ነበረ። ከጥናቱ በፊት ቢሆን እንዴት አባቴን በደንብ አላውቅም ብዬ በቁጣ በጋልኩ ነበር። ከረዥም ጥናት ጉዞ ወዲያ ስለነበር ጥያቄያቸው አግባብ ያለው መሆኑን በመረዳት ስቄ በደንብ እያወቅኩት ነው ብዬ መለስኩላቸው ይላሉ። እርሱም በጥናቱ ውስጥ አባቶን ማወቅ የጀመሩ ይበልጥም የተረዷቸው ይመስላል። እስኪ ያብራሩልን። አባቴን እኔ የማውቀው ጥሩ አባት ነበር። ተጫዋች ነበር። በጣም ያስቀን ነበር። በጣም ፍቅር የሆነ አባት ነበር። ያንን ብቻ ነው በይበልጥ ማቀው አሁን ግን በስራ አብረውት የነበሩት በግዳጅ ላይ አብረውት የነበሩትን ሰዎች በማናገር ስለ አባቴ ብዙ አውቄያለሁ። ከሁሉም የሚደንቀኝ ነገር ግን አባቴ የጠበቁት ሰዎች እንዲነግሩኝ ጀግና ናቸው ወይም ጠንካራ ወታደር ናቸው ብቻ ነበር። ግን መጽሐፉ ላይ እንደምታዩት አባቴን የሚገልጹት ከጀግንነት ከወታደርነት ተጨማሪ በጣም ተጫዋች ነበሩ። የታወቁት ዳንሰኛ ነበሩ። የተለያዩ ነገሮች ናቸው እና የአባቴ ታሪክ ትንሽ ለየት ያለ ነው። ሁሉን አቀፍ ነው እና እንደውም ፈረንጆች ማነፈካይን እንደሚሉት በጣም የሚገርም ነው። እንዴት አንድ ሰው ይሄን ሁሉ ይሆናል ብዬ ራሴንም ጠይቄያለሁ። ስብዕናው፣ ተወዳጅነቱ። ይህን መጽሐፍም ስጽፍ በጣም ብዙ ሰዎች ተባብረውኛል። መጽሐፉን ያቀለለልኝ የአባት በሰራዊቱም ሆነ በሌላ መወደድ ነው በሰው ነው የተጻፈው፣ እና በጣም ተባብረውኛል። አንዳንዶቹም እየቀለዱ ለአንቺ አይደለም እኮ ለካሳ ነው እያሉ ነበር የሚረዱኝ። አሁንም መጽሐፉ ሲመረቅ በጣም ብዙ ሰው ነው የመጣው። ለአባቴ ያለውን ፍቅር ነው ሰው ያሳየው። ያም የሱ ሰብአዊነት፣ የእሱ ደግነት፣ የእሱ ሁለገብነት፣ ተጫዋችነት ልጆች ሁሉ ናቸው የሚያስታውሱት። አሁን ሳገኝ ድሮ ልጆች የነበሩ ቤታቸው ሲሄድ እንደሚቀልድ እንደሚጫወት እና የተለየ ሰው ነበረ አባቴ። ዶክተር ስንታየው የመጽሐፍት የድርሳናት ስራ ሲታሰብ መረጃ ከእጅ መኖር ነው። አሁን ባነሷቸው ነጥቦች ውስጥም ቁልፍ ቦታ የሚሰጠውና በተለይ ደግሞ የጦር ሰራዊቱንም ታሪክ የሚነካ በጊዜያቸው እርሳቸው ባለፉበት መንገድ የተከናወኑ የተዘገቡ ነገሮችንም መፈተሽ የሚጠይቅ እንደሆነ ይታመናልና በመከላከያ ሚኒስቴር በጦር ኃይሎችም ሆነ በምድር ጦር በደንብ የተደራጀና ለጥናት ነፃና ክፍት የሆነ የሰነዶች ማዕከል ባለመኖሩ የጥናቴ ምንጭ ባያደርቀውም አጥቦታል ይላሉ። የተዘገቡ የተሰናዱ ሰነዶችን ማግኘት አዳጋችነት ሲተርኩ እስኪ ስለ እሱ ደግሞ ያጫውቱን። በዚህ ጥረቶ፣ በሙያ አጋሮቻቸው ከተነገሩ ታሪኮች ባሻገር በሰነድ ደረጃ ምን ማግኘት ችለዋል? እንግዲህ በሰነድ ደረጃ ያው ሀገር ቤት ሄጄ ብዙ ሞክሬያለሁ። መከላከያ ሚኒስቴርም ሄጄ ሞክሬያለሁ። ኤርላይንስም ብዙ ጥረት አድርጌያለሁ። መጨረሻ ግን የግል ማህደሩን ሁሉን ነገር አያሟላም። ግን በጦር ትምህርት ቤት ምድር ጦር ሄጄ ማግኘት ችያለሁ የግል ሰነዱን። እሱ ነው ደግሞ በጣም የረዳኝ። እንደውም የግል ሰነዱን ማግኘቴ በዚህ ሰዓት የት ነበር የሚለውን በጣም የተሟላ አድርጎታል። መስመር የጊዜ መስመር አስይዞልኛል። በዛ ተነስቼ ነው በግል ማህደሩ ብዙ ነገር እንዲሟላ ያደረግኩት። በተለያየ ጊዜ በነበረበት ቦታ በሙሉ ብዙ በራንኳ ኩቻ ያለው እንጂ በጣም ከባድ ነበር። ሌላው ከሰዎች ነው ያገኘው የመረጃ እንቁ ያገኘው ይላሉ። ያን የምድር ጦር የግል ታሪካቸውን የሚዘክር ሰነድ ማግኘቶን ሲገልጹ የሚገባቸውን ያህል እውቅና ያላገኙ የተለየ ስራ የሰሩ ለሀገራቸው ፍቅር የተሰው መሆናቸውን መጻፎ የሚተርከው አባቱ በበረራ ደህንነት ስራ ውስጥ እንዳየነው ሁሉ ሌሎች ክንዋኔዎቻቸውንም መጻፎ ይተርካል። ወዲህ ወደ ዩናይት ስቴትስ መጥተው የተላኩበትን ወታደራዊ ሳይንስ ስልጠና ካጠናቀቁ በኋላ ከጦር ምድባቸው ውጪ በሬንጀር፣ በአየር ወለድ፣ በመረጃ ትምህርት ና በመሳሰሉት በመሰልጠንም ሁለገብ የሆነ ብቃት ያገኙ ከፍተኛ የጦር መኮንን ነበሩ ይላል። በወቅቱ በነበሩት በሁለቱ የጦር ትምህርት ቤቶችም በመምህርነት ማገልገላቸውን ይገልጻል። አባቶ ከገጠር የመጡ በቤተ ክርስቲያን አካባቢ ያደጉ መሆኑንም መጽሐፉ ይተርካል። ቀደም ያለ በአርአያነት የተከተሉት ሰው ስለመኖሩም ፍንጭ የለም። እንዴት ይሄ ሁሉ ዝንባሌ ይኖራቸው አድማጮች በቅርቡ ለንባብ በበቃው ካሳ ገብረ ማርያም በሚለው አዲስ መጽሐፋቸው ዙሪያ ከመጽሐፉ ደራሲ ከዶክተር ስንታየሁ ካሳ ጋር የጀመርነው ወግ አልተቋጨም። ተከታዩንና የመጨረሻውን ክፍል በሚቀጥለው ፕሮግራም እናቀርባለን። ለአሁኑ ግን ዶክተር ስንታየሁን ለጊዜያቸው እናመሰግናለን። ጊዜ ርስትልኝ። ግሩም ውይይት ነበር አሉላ፣ በጣም እናመሰግናለን። እኔ እንኳን ካንተ አጠገብ ስለምቀመጥ ከደስክህ ላይ ወስደዋለሁ፣ መጽሐፉን አግኝቼዋለሁ። ሌሎች አድማጮች ከወዴት ይሆን የሚያገኙት? ቆንጅት በጣም ትክክል ነው። የኔን መጽሐፍ ትወስጃለች። ለአድማጮች ይሄን ፕሮግራም እንደተከታተሉና መጽሐፉን ላግኝ ለሚችሉ ፀሐይ አሳታሚ ነው። አሳታሚ ማከፋፈሉን ስራ ግን ደራሲዋ በራሳቸው እያደረጉ መሆኑን ተረድቻለሁ። ግን ዞሮ ዞሮ በፀሐይ አሳታሚ አማካኝነትን ማግኘት ይቻላል። የተለያዩ መደብሮች ውስጥም ተቀምጣ